ቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ መሰናዶቻችን መካከል ዋጋ ለዚህ ሀገር ጸጋዬ ዋጋ ከፍለዋል። የተከፈለውን ዋጋ በከንቱ እንዲቀር አንፈልግም። በዚህ ሰሞን የአምቦ ከተማ ወጣቶች የታዋቂውን ጸሐፌ ተውኔትና ገጣሚ ጸጋዬ ገብረ መድኅንን ስራ ለመድረክ አብቅተዋል። ስለ ቲያትሩ ዝግጅትና በዚህ ሰዓት ቲያትሩን ማቅረብ ለምን እንደፈለጉ በምሽቱ ይነዱናል። ልብሳቸው ቆሽሾ ገላቸውን በንደዚህ ለምን እነዛን ነገሮች ወደ ጥሩ ነገር ቀይረን ቀይር በጎ ስራ ቢሰራ እነዚህ ሰዎች ያርፋሉ። ለጎዳና ሕይወት የተዳረጉ አረጋውያንን የሚረዳው ዘካሪያስ ኪሮስ እና አሁን ደግሞ የሰማነው ስለ ስራውና ስለ መጭ ዘመን ህልሙ ቆየት ብሎ ያጫውተናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታም ስዩመራለሁ ንጉሥ ሳምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። የደንገረመው ትቀጥላች የሰሜን አትላንቲክ የቃል ኪዳን ድርጅት ኔቶ ህብረ ብሔራዊ ለሆኑ የቡድን አምስት የሳህል ጥምረት ሀገራቶች በጂሀዲስቶች ብጥብጥ በሚነሳባቸውና የሰላም ችግር ባለባቸው በማሊ፣ በኒጀርና በቡርኪና ፋሶ ድንበር ላይ ለሚያደርጉት እንቅስቃሴ ድጋፍ ማድረግ የሚችልበትን ሁኔታ እያጠና መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ከላኩት ደብዳቤ ላይ ማወቅ መቻሉን ኤኤፍፒ ዘገበ። ጉቴሬሽ በተባበሩት መንግስታት ድርጅት የሚደገፍና ከማሊ፣ ሞሪታንያ፣ ኒጀርና ቻድ እንዲሁም ቡርኪና ፋሶ የተውጣጡ አምስት ሺህ ወታደሮች ያሉበትና በመንግስታቱ ድርጅት የሚደገፍ የሳህል ኃይሎችን ማቋቋም አስፈላጊ ነው ያሉ ሲሆን ይህ እጅግ ውጤታማ የሆነና ዘላቂ እንዲሁም የሚታይ ድጋፍ ለጥምር ኃይሉ የሚደረግበት መንገድ ነው ብለዋል። የዩናይትድ ስቴትስ የወባ መከላከያ ተነሳሽነት ፕሬዚዳንት ጥንታዊ ወረርሽኝ ሲሉ የጠሩት የወባ በሽታ ክትባቱ ጥቅም ላይ ሊውል መሆኑ በሽታውን ለመከላከል በሚደረገው እንቅስቃሴ ላይ ትልቅ ሚና እንዳለው ተናገሩ። በዓለም ዙሪያ በወባ በሽታ ምክንያት የሚሞቱት አብዛኞቹ ህጻናት መሆናቸውን የገለጹት ዶክተር ራጅ ፓንጃቢ ምንም እንኳን ወባ በዩናይትድ ስቴትስ የሚያሰጋ በሽታ ባይሆንም፣ የፕሬዝዳንት ጆ ባይደን አስተዳደር ግን ለጸረ ወባ ጥረቶች ሰፊ ትኩረት መስጠቱንም አስታውቀዋል። በሌላ ዜና የዩናይትድ ስቴትስ ከፍተኛ ባለስልጣናት ዛሬ አርብ ከሜክሲኮ ጋር ከሚደረገው ስብሰባ በፊት ዩናይትድ ስቴትስ እና ሜክሲኮ የደህንነት ትብብር ስምምነታቸውን ለማሻሻል ዝግጁ ናቸው ሲሉ አስታወቁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አኒ ብሊንከን የውጭ ጉዳይ ቢሮ በጸጥታ ጉዳይ ከሜክሲኮ ጋር የሚካሄድ ከፍተኛ ስብሰባ እንደሚሆን ባስታወቀው ውይይት ላይ ከዩናይትድ ስቴትስ የሀገር ውስጥ የደህንነት ኃላፊ አሌሃንድሮ ማዮራካስና ከዩናይትድ ስቴትስ ጠቅላይ አቃቢ ህግ ሜሪክ ካርላንድ ጋር በሜክሲኮ ከተማ በሚደረገው ውይይት ላይ ይካፈላሉ። በሜክሲኮ በኩልም የውጭ ጉዳይ ሚኒስትሩ ማርሴሎ ኤብራርድና የካቢኔው ጸሐፊ እንዲሁም የጸጥታና የደህንነት ቢሮ ኃላፊዎች ውይይቱን የሚሳተፉ መሆኑ ታውቋል። በዩናይትድ ስቴትስ ቴክሳስ ክፍለ ግዛት ጽንስ ማቋረጥ ሙሉ በሙሉ በሚያሰኝ ደረጃ የሚከለክለው ሕግ በፌዴራል ፍርድ ቤት ጊዜያዊ እግድ ተጥሎበታል። ቴክሳስ ያወጣችው ሕግ በሀገሪቱ ጽንስ ማቋረጥ በመከልከል ረገድ ከማናቸውም ጥብቅ የሆነው ሕግ መሆኑ ይታወቃል። ረቡዕ ዕለት የፌዴራል ፍርድ ቤት ዳኛ ፒትማን የሰጡት እግድ ውሳኔ ቴክሳስ በሪፐብሊካኖች ድጋፍ የወጣውንና ሴቶች ስድስት ሳምንት የሞላውን ጽንስ የማቋረጥ አገልግሎት እንዳያገኙ የሚከለክለው ሕግ ተግባራዊ እንዲሆን ያግዳል። ግን ተከትሎ የፍርድ ቤቱ ውሳኔ እንደታወቀ ቢያንስ ስድስት የሚሆኑ ክሊኒኮች ስራቸውን ወዲያውኑ መቀጠላቸውም ታውቋል። የቴክሳሱ ህግ በመደፈር ወይም ከቤተሰብ አባል ለጸነሱ ሴቶችም ቢሆን ጽንስ ማቋረጥን አይፈቅድም። ከዚህም ሌላ ማናቸውም ሰው ህጉን እንዲያከብር ያስገድዳል። ከዚህም ሌላ ግለሰቦች ጽንስ ማቋረጣቸውን ለሚያጋለጥ ሰው አስር ሺ ዶላር የደርስ ወረታ እንደሚከፈለውም ታውቋል። ተቺዎች ይህ ህግ ሰዎች ገንዘብ ለማግኘት ለሚፈልጉን ሰው ማሳደድን ያበረታታል በማለትም ነቅ ተቃቅፈዋል። አድማጮች ለአፕ ምሽት የያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢናቬ መሰናዶዎች ጋር ታምሹ ዘንድ ጋብዣለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለቀደሙት ዜናዎች በእጅጉ አመሰግናለሁ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀዳሚው ዘገባ እንሻገር። በኢትዮጵያ የኪን ታሪክ ስማቸው ከፍ ካሉት መካከል አንዱ ጸሐፌ ተውኔትና ገጣሚው ሎሬት ጸጋዬ ገብረ መድኅን ይገኝበታል። ተወልዶ ባደገባት አምቦ ባለፈው ሳምንት ኢልመገልማ የተሰኘ ስራው ለታዳሚዎች ቀርበዋል። ናኮር መልካ የነበረውን ድባብ ያስቃኝናል። ተሳታፊ ወጣቶችንም አነጋግረዋል። ቲያትሩን ያዘጋጁት የአምቦ ዩኒቨርሲቲ የሥነ ጽሑፍ ትምህርት ክፍል ረዳት ፕሮፌሰር እና የሎሬት ጸጋዬ ገብረ መድን የባህል ጥናትና ምርምር ማዕከል ኃላፊ ሳሙኤል ላይኩን ስለ ሎሬቱ እንዲሁም ኢልመገልማ ቲያትር ያሉትን ነው። ዛሬ እንግዲህ ያሳየነው ነው። ቲያትር በሎሬት ጸጋዬ ገብረመድን የተጻፈ ቲያትር ነው። አንድ ቲያትር ብቻ ሳይሆን አንድ ቲያትር አንድ ሁለት ሞኖሎጎች እና ትንሽ እንትኑንም መጀመሪያ ላይ አካባቢ የታዩትንም አንዳንድ ሞኖሎጎችን እኛ ክሬት አድርገን ነው ለመድረክ ያበቃ ነው። ዋጋ ለዚች ሀገር ጸጋይ ዋጋ ከፍለዋል። የተከፈለውን ዋጋ ደግሞ በከንቱ እንዲቀር አንፈልግም። በተለይ በተለይ እሱ የሰራቸውን ስራዎች በተለይ በኦሮሞ የኦሮሞ ሊቃን በተለይ ወጣቱ እንዲረዳ እንፈልጋለን። ምክንያቱም ጸጋይ ማን ነው? ስራው ምንድን ነው? ስራ ህያው ምስክር ስለሆነ ማለት ነው። በሱ ስራ ውስጥ ስለ ኢትዮጵያዊነት፣ በሱ ስራ ውስጥ ስለ ኦሮሞ በሱ ጸጋይ ቁጭ ብሎ ያልጻፈበት ከተማ የለም። ስላልጻፈው ከተማ የለም። ስላልጻፈው ብሔር የለም። ትክክለኛ ኢትዮጵያ ጸጋይ ነበረች ብዬ አስባለሁ። ይህንን ደግሞ የአሁኑ ትውልድ ማወቅ መቻል አለበት። በኢልመገልማ ላይ የዋናውን ገጸ ባህሪን የተጫወተው በአምቦ ዩኒቨርሲቲ የሎሬት ጸጋዬ ገብረ መድኅን የባህል ጥናትና ምርምር ማዕከል ሰልጣኝ ወጣት ዋግራ ሳሙኤልን ነው ያያችሁትና የሰማችሁት። እነሆ ስለተጫወተው ሚናና ስለ እውቁ ከያኔም የገባኝን ያህል ላውጋ ይላል። በዚህ ቲያትር ውስጥ ሜን ካራክተር የአባ ገዳን ካራክተር ነው የተጫወትኩት። ይህንን ቲያትር ስናዘጋጅ የተለያዩ ውጣ ውረዶች ነበሩ። ግን ይፈልጋለሁ ይህንን ስራ ስሰራ የሎሬት ጸጋዬ ገብረ መድህንን ጥልቅ አሳቢነት ለኦሮሞ ባህል፣ ለኦሮሞ አኗኗር ያላቸውን እውቀት የገመገምኩበት ትልቅ ስራ ነው። በእውነቱ ከሆነ ሎሬቱ ከኦሮሞ አልፎ ከኢትዮጵያ አልፎ ደግሞ ለዓለምም አርት ታላቅ አሻራ ያስቀመጡ ታላቅ ሰው ናቸው። በእሳቸው ስም በተመሰረተ ማዕከል ስር ደግሞ እኛ እንደ አባል፣ እንደ እሳቸው ልጆች እዚህ ስር መሰብሰባችን ለእኛ ትልቅ እድል ነው። ስለወከለቻት የኢልመገልማ ገጸ ባህሪ ያለችውን ነው። በዛ ላይ ደግሞ የኑቢያን ካራክተር ወይም ደግሞ የናቲዮን ካራክተር ላብሽ የተጫወቁት እኔ ማለት ነው። የሎሬቱ ስራ ተቀርቶ መልቅ አይደለም። በጣም ሰፊ በጣም ሀገርን ቲያትሩ አንድና አንድ የምመለክተው አንድነትን ነው። ወጣት በርሲስ አረጋሳ ቲያትሩን በቀልድ ያዋዛው እንጂ የወከልኩት ገጸ ባህሪ ቁም ነገር የጎላ መልእክት የያዘ ነው ይላል። ወኪ የሰራሁት አንድነትን ለማፍረስ ከቆሙት አይነት ተወክዬን የሰራሁት እና ያንን የእብድ ካራክተር እሱ ከኋላ ምን አይነት ሰው አለ ምን አይነት ማለት በብዙ አይነት ነው። በእብድ ብቻን ልታስመስለው አትችልም፣ ግን በጥቂቱ ለማሳየት ያህል አንድነትን ሊያፈርሱ የተነሱ ብዙ አይነት እኛ እንደ ሀገርም እንደምናውቀው ወሬ ደረጃ አለ፣ ማለት ሰላም በማደፍረስ ደረጃ አለ፣ በብዙ አይነት መንገድ አለና ያንን ያንን ያማከለ አይነት ነገር አድርጌ ነውና በትንሹ ለማሳየት የሞከርኩት። በማዕከሉ መከፈትና እድገት ውስጥ ዋናውን ቦታ እንደሚወስዱ የተነገረላቸው የአምቦ ዩኒቨርሲቲ የቀድሞ ፕሬዚዳንት ዶክተር ታደሰ ቀናም መልእክት አስተላልፈዋል። ቲያትሩ በማዕከሉ ወጣቶች፣ በሌሎችም የሀገሪቱ ስፍራዎች ላይ ይታያል ይላሉ አዘጋጁ ሳሙኤል ሌኩን። ድምፅ ናኮር መልካ ከአምቦ። ናኮር መልካን በእጅጉ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ። አሁን ደግሞ ወደ ቀጣዩ ዘገባ እናምራ። አዲስ አበባ ጎጃም በረንዳ አካባቢን የሚያዘወትር ሰው ወጣቱን በጎ አድራጊ ዘካሪያስ ኪሮስን ያውቀዋል። ዘካሪያስ እጅ አጥሯቸው ጎዳና የወደቁትን ይመገባል፣ ለአረጋውያን የንጽህና አገልግሎት ይሰጣል፣ የዘመመ ጎጆቻቸውንም ይጠግናል። እሱና አጋሮቹ የሚያደርጓቸውን መልካም ግብሮች በማህበራዊ መገናኛዎች የሚያዩ ኢትዮጵያውያን የተቻላቸውን ይደግፋሉ። የተገኘውን ይዘው ዘካሪያስ እርዳታ ወደሚያስፈልጋቸው ወገኖች ቤት ይመላለሳል። ከጥቂት ወራት በፊት ስራውን በጀመረ ሰሞኑን አጭር ቆይታ አድርገን ነበረ። እሱን እናስደምጣችሁ። ይኸው እንግዲህ ተስፋውን አሰፋ ዮሐንስ አለሙ እና ጓደኞቻቸው የሚባሉ አሜሪካን ሀገር ዳስ ቴክሳስ የሚኖሩ ወንድሞች ናቸው የገዙሎት። እሺ ተያለ ነገር አልፏል። አሁን ነው ጋ ዳግመኛ ብርሃን ያየሁት ዳግመኛ ተስፋየ ከገባው እንግዲህ ወደ አሁን አመት ሆነኝ ነው ወደ አስር ወር ወደ ዘጠኝ ወር ነው። እንደ እድሜው አይደለም ጥሩ የሚሄደልን ነው። ወደዚህ ስራ ወደዚህ የበጎ አድራጎት እንቅስቃሴ እንግዲህ የተለያዩ ነገሮች ሊያስገቡ ይችላሉ። ያው አንዳንዴ በቃላትም ላትገልጻቸው ትችላለህ። ውስጥ የሚሰማ ነገሮች አሉ። ግን በብዛት የአቅመ ደካሞች ገንዘብ ጥየቃ ወደ የተለያዩ ሰዎችም ወደ እኛ ወደ እኔም በዚህ ዝንብላ አለቆች ለህምን ብለው ይመጣሉ አይደለም። በዛ ሰዓት ልብሳቸው ቆሽሾ ገላቸውን በንደዚ አይነት ትንሽ ቆሸሽ ብሎ ምናምን ስታይ ለምንም እዛን ነገሮች ወደ ጥሩ ነገር ቀይረን

የተለያዩ የበጎ አድራጎት ስራዎች መስራት እንቀጥልም ማለት ነው። በዛ ነው እንግዲህ። ዘካርያስ፣ አንተና አጋሮች በመሆን የተለያዩ ሰዎችን የሚደግፉ ስራዎችን ስትሰሩ በማህበራዊ መገናኛዎች ላይ ትታያላችሁ። በብዛት የምትታውቁባቸው ስራዎች የትኞቹ ናቸው? እንደ አዲስ ለሚሰሙ አድማጮች እስቲ ንገረን። ምንድን ምንድን ነው የምታደርጉት? በብዛት የምንታወቅበት በምንድን ነው? ለቤት እንክብካቤ፣ አቅመ ደካሞችን ቤት ማደስ፣ በወዳና ላይ ያሉ ሰዎች እንግዲህ አረጋውያን፣ አረጋውያት ሲሆኑ ሆነው ስናገኛቸው ተንቀሳቃሽ ቤት አለች። እሷን አሰርተን ከፍራሽ ከብርድ ልብስ ጋር እንሰጣለን። ቤት እናድሳለን። በብዛት የምንታወቀው ገላ አጥበን ልብስ በማልበስ ነው በብዛት የምንታወቀው ማለት ነው። አሁን በዚህ በኮቪድ ምክንያት ትንሽ ክፍተት ተፈጥሮብን ያው ወደ ሌሎች የበጎ አድራጎት ስራ እንትን ብለናል። ያው ራሱን እየሰራነ ነው ከኮቪድ ኢትዮጵያ ውስጥ ገባ ከተባለ ጀምሮ ሰዎች ግንዛቤ እያስጠበቅን ነገ እንትን እጅ እያስታጠብን ምናምን ያለ ነው። I I I's going ne yebku azragu የኮቪድ-19 ነገር ካነሳ ብዙ ችግሮችን እያባባሰን እንደሆነ ይሰማል። በእናንተ ስራ ላይስ ምን አይነት ጫና ፈጠረ? የተረጂዎች ብዛት እና አይነት ጨምረዋል። ተቸግረን ማያውቁ ሰዎች አንተ ጋ ይመጣሉ። አንዳንዴ ሞራልህም ሁሉ የራሴን ይነካል፣ በጣም ምክንያቱም የሆነ ሰዓት ላይ ሰጭ የነበሩ ሰዎች ተቀባይ፣ የሚያጎርሱ የነበሩ የራሳቸው ጎራሽ፣ የሚያበሉ የነበሩ ራሳቸው ሌሎች መብላት የሚፈልጉ ሆነው ታገኛቸዋለ። በዚህ በበሽታ ምክንያት አብዛኞቹ ደግሞ እኛ ደግሞ ቀርፀን ችግረኞችን ቀርጸን ማህበራዊ ሚዲያ ለቀን ነው እርዳታ የምናገኘው። እነዚህ ሰዎች አብዛኞቹን ደግሞ ቀርጾ ለመልቀቅ በጣም አስቸጋሪ ነው። ምክንያቱም ከብዙ አንግል ማለት ላ ጉዳይ ይኖራቸው ይችላል። ነገ ከነ ጉዳዬ ወደ ትክክለኛው መስመር ሲመጣ በኛ ላይ እንዳይዘባበቱብን ምናምን ስለምንፈልግ ባንቀረጽ፣ ካልተቀረጹ ደግሞ ሰው አይቶ ለመርዳት ይቸገራል ነው ይሄን ይሄን ችግር ፈጥሮብናል ሊልህ ይችላል። እንግዲህ ዘካርያስ፣ በማህበራዊ መገናኛዎች ላይ እናንተ ከምታግዟቸው ሰዎች ጋር የተደረጉ ቪዲዮዎችን አሰራጭተህ አይቻለሁ። ሁሉም ማለት ይቻላል አሳዛኝ ታሪክ ያላቸው ናቸው። በአጭር ውስጥ የማትረሳቸውን የተወሰኑትን ታሪኮች ንገር ልል። አድማጮች አንዳንዴ ምን ይገጥመሃል መሰለ? የሆነ ጊዜ ላይ ለዚህች ሀገር ትልቅ ስራ የሰሩ እናቶች አባቶችን ታገኛለ በብዛት ግን አሁን በጣም እየተቸገርኩ ያለሁት ነገር በጣም የሚገርም በሚገርም ሁኔታ ጎዳና ላይ ወድቀው የምናገኛቸው አቅመ ደካሞች ወታደሮች በፊት ወታደር የነበሩ ሰዎች ነው። ይሄ ነው ወይ ዋጋው እንላለን፣ አንዳንዴ እናዝናለን። እኛ ወጣቶች ነን። ነገ ከነገ ወዲያ ሀገር የሆነ ሀገር ቢደርስባት ወታደሩ ሆነ ሌላ መልኩ ሀገራችን ለማገልገል እንፈልጋለን ግን እንደዚህ አይነት ሰዎች ሆ ላይ በውትድርና ሀገራቸውን ያገለገሉ ሰዎች ወድቀው ቆሽሸው ርቧቸው ጠምቷቸው የሚያነሳስባቸው ጎዳና ላይ እናግናቸዋለን እና አብዛኞቹ የሬዲዮ ኦፕሬተር የነበረ በዚያድ ባሬ ወረራ ጊዜ የሬዲዮ ኦፕሬተር የነበረ አንድ ሰው አግኝተናል። ባለስልጣናት የነበሩ በደርግ ዘመን መንግስት ያገኘነው ሰው አለ። ዶክትሬት ያለው በዚህ ወደ ሰራተኛ ሰፈር ላይ ያገኘነው ሰው አለ። ገላውን አጥበን ልብሱን አልብሰን በጣም የሚያሳዝን ሁኔታ ወድቆ ያገኘነው ሰው አለ። ብዙ ብዙ ልትል ትችላለ ያው ከጊዜ አንፃር ግን ይህንን ሊነ ነው የሚችለው። መሰል ስራዎችን በየቀኑ ለመስራት ከግለሰብ አቅም በላይ የሆነ ወጪ የሚጠይቅ ይመስለኛል። ምን አይነት ድጋፍ ነው ከበጎ አድራጊዎች የምትፈልገው? እንዴትስ ነው የምታሰባስበው? ይሄ የስራህስ ነገ ምን ደረጃ ላይ ነው ደርሶ ማየት የምትፈልገው? እንግዲህ የምንመኘው ነገር ሁሉም ሰው ችግሩ ተቀርፎለት ብናይ ደስ ይለናል። በመጀመሪያ ግን እኛን ማለት እኛ የምንረዳቸውን ሰዎች ለማግኘት በስልክ ቁጥራችን በዜሮ ዘጠኝ አስራ አንድ አስራ አንድ ሀያ ሰባት ሀምሳ ሁለት እንደዚህም ደግሞ በአካል ደግሞ ጎጃም በረንዳ፣ አዲስ አበባ ጎጃም በረንዳ የሚባል ቦታ ወለጋ ሆቴል ፊት ለፊት እዛ ሊያገኙን ይችላሉ። ግን በወደፊት እኔ ማየት የምፈልገው እኛ የደረስንበት ቦታ፣ እኛ ልንረዳቸው የሄድንበት ቦታ ያሉ ሰዎች ችግራችን ታቋርፎ በቃ አቷል። አይ የሚረዳን ሰው አጣን የምንልበት ሰውን የሚረዳችሁ ሰው ተገኝቷል የምንልበት ደረጃ ላይ ምክንያቱም የሆነ ጊዜ ላይ ልንረዳ ሄደን አይ የሚረዳ ሰው ስለ አጣን ምንም ማድረግ አንችል የምንልበት ጊዜ አንዳንድ ስለሚገጥመን እኔ የምፈልገው እግሬ የረገጠበት ቦታ አንድ ምስኪን ሰው በማህበራዊ ሚዲያ ላይ አስተዋውቄ ያን ሰው ወዲያው እንዲረዳ ማየት ነው ህልሜ ማለት ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ዘካሪያስ ኪሮስ። በጣም በጣም እግዚአብሔር ክብር ነው። አመሰግናለሁ። ሰላም። ጣቢያው የአሜሪካ ድምፅ በመከታተል ላይ ያላችሁ ደግሞ ጋቢና ቪኦኤ ነው። አብራችሁ ስለሆናችሁ እናመሰግናለን አድማጮች። በመቀጠል የምናስተዋውቃችሁ ወጣት ዛፎችን ከመጨፍጨፍ ምድሪቱን ከመራቆት የሚያድን የፈጠራ ሀሳብ ይዛ ብቅ ብላለች። በተለይም ደጀኔ ትባላለች። ዛፍሬ በተሰኘው ድርጅቷ ምክንያት ዓለም አቀፍ ሽልማቶችንም ወስዳለች። ኤደን ገረመው ስለ ወጣቷ ቀጣዩን አጠናቅራለች። ቤተልሔም ደጀኔ በአዲስ አበባ ዩኒቨርሲቲ የአንደኛ ዓመት የኢኮኖሚክስ ተማሪ ሳለች እናቷ አትክልት ተራ እቃ እንድታጋዛቸው እንደወሰዷት ታስታውሳለች። ያኔ ታዲያ አዲስ አበባ አትክልት ተራ ውስጥ ያየችው የቆሻሻ አትክልቶች አወጋገድ አሁን ወደምትሰራው ስራ እንዳመራት ታስረዳለች። ተማሪ ነበርኩኝ ይዛሌ ለመጀመሪያ ጊዜ ነው ከእናቴ ጋር ወደ አትክልት ተራ አብረን ሄድ ነው የአትክልት ተራ አትክልት ልንገዛ እንሄዳለን ሲባል የጠበኩትና ያገኘሁትን ባረሙ በጣም ተለያየ ነበረ ሄጮ ከለፍ ሊሆነ ነገር ምናምን ነበር ኤክስፔክት ያደረግኩት ግን ተቃራኒ ነበረ በጣም ቆሻሻ ነ ዝንጃ የደነገጥኩበት እና በቃ ኢሚዲቲ እዛው ላይ ልንጅና ማድረግ የሚቻለ ነበር ማጽዳት እንደገና ያለን ወይ ሲሰሙ ወደ ምን መፈቀ ይቻላል የሚለውን ኢሚዲየትሊ ነው እዛው የወሰንኩት። ከዛ ጀምሬ ነው የቆሻሻ ማኔጅመንት በመስራት የጀመርኩት። ከዛ በኋላ ያው በጣም ብዙ ፕሮጀክቶች ተቀያይረዋል ሙሉ የቆሻሻ ማኔጅመንት ላይ ለመስፋት ወስ ፋይናንስ ጠይቅ ነበረ። ምንም አላውቅም ነበር፣ ምንም ከየት እንደሚጀምር ምን እንደሚደረግ አላውቅም። ይዚህ ከዛ ቀጥሌ እስኪ አንዱን ቆሻሻ ማኔጅ ማድረግ እንደሚችል የሚለውን ደግሞ ፌል ሲያደርግ ትምህርት ቤት ከንቅ ሁሉ አመት የተማርሽበት ፈተና ወረቀቶች እዛ ብዙ የወረቀት ክምስት ይኖራል። አይፈለግም ማለት ነው። ብዙ ጊዜ ሳይ እንዲህ እኔ ራሴ ከቤት ሳልጀምር እንዴት ፕላስቲክ ሪሳይክሊንግ ብዬ ላለ ወደ ወረቀት እንደስገባው ገንዘብ ነው። ለአካባቢ ደህንነት ሲባል ከዛፍ ምርት ነፃ የሆነ እና ሙሉ ለሙሉ የጥራት ደረጃውን የጠበቀ ወረቀት ለማምረት እቤት ውስጥ የተለያዩ የሙከራ ሂደቶችን ማድረጓን የምትናገረው ቤተልሔም፣ ይህ ጥረት ታዲያ ለተጨማሪ ፈጠራም ገፋፍታቸው የወረቀት ማምረቻ ማሽን ንድፍ ለመስራት አብቅቶናል ትላለች። እኛም የምናመርከው ሁለት ነገር ነው። አንድ ፈልክ ይባል። ፈልክ ማለት ፋይናል ወረቀት የሚሰራበት ማለት ነው። ከፈልክ ደግሞ ጥቅል ወረቀት ይሰራለ። በትልቅ ሮል ይጠቀልል። አንድ ሆነ ምና ሊሆኑ ሊሆን ይችላል አንዱ ጥቅል ያንን ፋብሪካዎች ውስጥ እና ቆራርጠው ወደ ፔፐር ባግ ሊሆን ይችላል ወደ ካርቶን ሊሆን ይችላል የሚቀይሩ ኤንቨሎፕ ሊሆን ይችላል ኤንድ ፕሮዳክታቸውን ሰርቶ ያወጣሉ ሰው ቀጥታል የእኛን ፕሮዳክት ሲጠቀሙ ሀንድ ፐርሰንት ኤኮ ፍሬንድ የሆነ ምርቶችን ማውጣት ይችላሉ ማለት ነው ቀጥታኛ ለፋብሪካዎች ውስጥ ነው የሚሸጠው። ወረቀትም ማለት ነው ማንኛውም ፋይበር ያለው ነገር ወረቀት ሊሆን ይችላል። ያንን ኮንሰርት ካወቅኩ በኋላ ቤት ውስጥ ባለ ኢኩዊፕመንት ኤክስፐሪመንት ማድረግ ጀመርኩ። ሚዛው ቤት ውስጥ ማለት ነው የተለያየ ነገር። አሁን ደግሞ ጊዜው የረቀቀ ነው። ኦንላይን ዩቲዩብ ላይ ገብተሽ ጉግልም ገብተሽ ምናምን ብዙ ኢንፎርሜሽን ዳታ ጋዘር ማድረግ ይቻለች። በቤት ዙራ መስጫ ማሽን ቤቶች እየቀቀልን በብረት ድስት ምናምን ይሄ ቤት ውስጥ ነው የተሞከረው። ሀንድ ሜድ ወረቀት ማለት ቤታ ደፊት ወዳርቶስ ይሰራ ነበረ ብሎ እንደ ፖስት ካርድ እንደ ቴስት ለማድረግ ማለት ነው። ኢትዮጵያ ውስጥ የሌለው እንጂ ሌሎች ሀገሮች ላይ የተሞከረ በትላልቅ ፋብሪካ ደረጃ የሚሰራ ኮንሰርት ነው። ያው ያንን አዳስ ያደረግነው እየደጋገመን ከዛ ወደ ላብራቶሪ ቴስቲንግ ኮሽ አድርገን ያው አሁን ፋይናል ያለው እስቴጅ ደርሰናል። ሌላው ትልቁ ቻሌንጃችን የነበረው ፋይናንስ ነበር። ትልቁ ጥሩ ማሽን ከውጭ ማምጣት ነበር። ምንድን ነው ያደረግነው ማሽን ከውጭ ከምናመጣ እንደገና ደግሞ የሚመጣውን ማሽን መጥቶ ስማመስ ያለው ፕሮሴስ ላይ ራሱ በጣም ብዙ ውሃን እየጠቀም ያደርገናል። በጣም ብዙ ኤነርጂ እንድናወጥ ያደረገናል። ወታለው ምን እዚ ራሳችን ማሽን ዲዛይን ማድረግ የሚችልበት ሆኑ አንጠቅም ብለን ሀይሊ ምንድን ያደረግነው ማሽኑን ዲዛይን ተደርጎ አንጠር ዚ ሎከል ሙሉ በሙሉ ማሽን ዛፍሪ ከዛፍ ነጻ የሆነ ወረቀት ማምረት ብቻ ሳይሆን የግብርና ተረፈ ምርቶችንም ከአነስተኛ የገበሬ ማህበሮች በመግዛት ለገበሬዎች የገንዘብና የተፈጥሯዊ ማዳበሪያ አጠቃቀም ላይም አስተዋጽኦ ያበረከታልም፣ ትላለች መጀመሪያ ከእንጨት እንሰራም ብለን ስንወስን ግዴታ ሌላ አልተርናቲቭ ማግኘት ነበረብን። ካገኘናቸው ሁሉ አማራጮች ገባ ወይም ደግሞ ገበሬዎች እርሻቸው የማጨጃ ጊዜ ከደረሰ በኋላ ካጨዱ በኋላ የሚቀር እንትላለ እዛው መሬት ላይ ማለት ነው። በፊት ሲታጠቅ ነበር መሬቱን ሰርታ አይል እንዲያደርግላቸው ያቃጥሉት ነበር። ማቃጥሉም ደግሞ በእርግጥ መንግስት ከልክሎ፣ አንዳንድ ቦታ ነው የምታገኙ እንደዛ የሚያቃጥሉት ግን ምንድን ነው የሚያደርጉት እዛው ላይ ይሰዉታል። ያው አፈሩን ሳይታይ ምንዲያደረግላቸው ነው እንደሚግድ። ስለዚህ እኛ ምንድን ያደረግ ነው እነሱን ለማሳመን ፋፕሮች አደረግ ናቸው። አንደኛ ነገር ለእነሱም ለእኛ በመሸጣቸው እንዲ ተጨማሪ እንካን ሆነላቸው። ሁለት ደግሞ የእኛ የምርት ፕሮሰሳች ላይ ምንድኛ ያለው ካመረትን በኋላ መጨረሻ ላይ ወይ ፕሮዳክት አለ ብላት ሚከር የሚባል ፈሳሽ ነው። ግን ከፈሳሱ የሚወጣ ዝቃጫ አለ ቀረው ማለት ነው ያ ዝቃጭ ምንም አይነት ኬሚካል አይኖረው ኦርጋኒክ ፈርቲላይዘር ነው። መልሶ ለገበሬዎቹ ማለት ነው። ምንድን ያደረግ ነው ምንፈልገው ሀገራችንን ኤክስትራክት እናደርግና አውጥተን መልሰን በመፋ ፋሶች ሲፈጠር ነው። በፎከስ ያደረግነው ትናንሽ ገበሬዎች ላይ ነው። ስራ ስንጀምር ከነ ማለት የዛፍሪ አጋር መስራች ቤተልሔም ደጀኔ እንደ ኤሮፓውያን አቆጣጠር ሁለት ሺ አስራ ዘጠኝ ለአካባቢ ጥበቃ ባደረገችው አስተዋጽኦና በንግድ ስራ ከሲድስታርና ከቶኒ ኤልምሉ ሽልማቶችን የወሰደች ሲሆን በዚህ ዓመት ማብቂያ ላይም ዛፍሪ ስራ እንደሚጀምር አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ዛቤና ቪኦኤ ከአሜሪካ ድምፅ የሚተላለፍ ልዩ መርሃ ግብር ነው። አብራችን ስለ ሆናችሁ በእጅጉ አመሰግናለን። አድማጮቻችን፣ ተመልካቾቻችን ይህ የራዲዮ በቴሌቪዥን ዝግጅታችን ነው። አሁን የዕለቱ ግሩም ሙዚቃ የሚደመጥበት ሰዓት ላይ ደርሰናል። ኃይለ ኢየሱስ ግርማ የጥንት የጠዋቶ ይለናል። አብረን ስላመሸን በእጅጉ እናመሰግናለን። እኔ ሀብታሙ ስኝ ባላለው የሰማችሁትን ያያችሁትን ያቀናበረው ደግሞ ንጉሱ ታምሬ ነው። የሳምንሴ በለን መልካም ምሽት ይሁንላችሁ።